ፕሬዚዳንት ፋውስተን አርሻን ቱዋዴራ ስልጣን በያዙበት ጊዜ በሀገሪቱ መረጋጋትና እርቀ ሰላም ይወርዳል በሚል ተፈንጥቆ የነበረው ተስፋ ባለፈው የሳምንት መጨረሻ እንደገና በተቀሰቀሰው ግጭት መና መቅረቱን ታዛቢዎች አስታውቀዋል። የሰሞኑ ግጭት ከቁጥጥር ውጭ እንዳይሆን ካለፉት ሁለት ዓመታት ወዲህ ጦሩን በማዕከላዊ አፍሪካ ሪፐብሊክ ያሰማራው የተባበሩት መንግስታት ድርጅት ተልእኮ ጓዱን ማጠናከሩን ገልጿል። የሀገሪቱ ፕሬዝደንታዊ ጽህፈት ቤት ቃል አቀባይ ቢሮ እንዳመለከተው የቀድሞ የሴሌካ ተዋጊዎች ከመዲናይቱ ባንጊ 300 ኪሎ ሜትር ገደማ ርቆ በሚገኘው በካጋ ባንዶሮ አካባቢ ከቤት ቤት እየገቡ ባካሄዱት ጥቃት የሞተው ሰው ቁጥር 26 ነው። የተባበሩት መንግስታት ድርጅት ተልዕኮ ግን የሟቾች ቁጥር ስድስት ብቻ መሆኑን ነው ያመለከተው። አካባቢው ከሴሌካ አፈንግጦ የወጣውና ራሱን የማዕከላዊ አፍሪካ ሪፐብሊክ ተሃድሶ ህዝባዊ ግንባር ብሎ የሚጠራው ቡድን ጠንካራ ሰፈር ሲሆን ቡድኑ እንደ ጎርጎሪዮሳውያኑ የዘመን ቀመር በ2013 እና በ2014 ዓ ምት በማዕከላዊ አፍሪካ ሪፐብሊክ በተፈጸመው ግድያ ተጫውተውታል ለተባለው ሚና አለም አቀፍ ማዕቀብ በተጣለባቸው በኑረዲን አዳም ነው የሚመራው። የቀድሞ የሴሌካ ተዋጊዎች በማዕከላዊ አፍሪካ ሪፐብሊክ የሚያካሂዱት የግድያና የዝርፊያ ተግባር በአንድ በኩል፣ ጸረ ባላካ ሚሊሻዎች በአንጻራቸው የሚወስዱት አጸፋ እርምጃ በሌላ በኩል፣ የሀገሪቱን ቀውስ ይበልጡን እያባባሰ መሄዱን መንበሩን ፓሪስ ያደረገው የፈረንሳይ ዓለም አቀፍ ጉዳዮች ተመራማሪ ቲየሪ ቨርኩሎ በማመልከት ታጣቂዎቹ ትጥቃቸውን እስካልፈቱ ድረስ ውዝግቡ እንደሚቀጥል አስረድተዋል። ማዕከላዊ ችግር ያለው ታጣቂዎች የጦር መሳሪያ ትጥቃቸውን የሚፈቱበትና በመደበኛው ኑሮ ውስጥ መልሰው የሚዋሃዱበትን መርሃ ግብር እንዲቀበሉ በማድረጉ ጥያቄ ላይ በመንግስትና በታጣቂ ቡድኖች መካከል እስካሁን አንድ አይነት ስምምነት መድረሱ ላይ ነው። በወቅቱ ሁለቱም ወገኖች ከዚሁ ገላጋይ ሀሳብ እጅግ እርቀው ነው የሚገኙት። በማዕከላዊ አፍሪካ ሪፐብሊክ ሚሊሻዎቹ በመንግስቱ ውስጥ ተሳታፊ ለመሆንና በጦሩም ውስጥ ለመዋሃድ ፍላጎታቸውን በተደጋጋሚ ቢያጎሉም ቨርኩሎን እንዳሉት ሀሳቡ ችግር አዘለ በመሆኑ ከመንግስት በኩል ያን ያህል ተቀባይነት አላገኘላቸውም ይህ አይነቱ ስምምነት በእርግጥ ጥሩ አይደለም፣ ነገር ግን ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት በመንግስትና በታጣቂ ቡድኖች መካከል አንድ ገላጋይ ሀሳብ ላይ እንዲደረስ በመወትወት ላይ ናቸው። ምክንያቱም የተቀናቃኞቹ ታጣቂ ቡድኖችን የኃይል እርምጃ ማብቃት አልቻሉም። የማዕከላዊ አፍሪካ ሪፐብሊክ የተፈጥሮ ሀብትን ለራሳቸው ጥቅም ለማዋል የሚፈልጉት ታጣቂዎቹ ቡድኖች በፈጸሙት የኃይል ተግባር ስድስት ሺህ ሰዎችን በጭካኔ መግደላቸው በሀገሪቱ ነዋሪዎች አእምሮ ውስጥ የማይጠፋ ጠባሳ መተውን የመዲናይቱ ባንጊ ሊቃነ ጳጳሳት ዲዶኔ እንሳፓላይንጋ ያስታውሳሉ። እኛ ያሳለፍ ነው በማንኛውም ጊዜ ሊፈነዳ እንደሚችል ቦምብ በውስጣችን ተቀርጾ ቀርቷል። በወቅቱ የኃይሉ ተግባር ካልተለያት የማዕከላዊ አፍሪካ ሪፐብሊክ ሕዝብ መካከል አንድ አምስተኛው ማለትም ወደ አንድ ሚሊዮን የሚጠጋው አሁንም ከቤት ንብረቱ ተፈናቅሏል ወይም ወደ ሌላ ሀገር ተሰዷል። ሁለት ሚሊዮን ተኩሉ ደግሞ በምግብ እርዳታ ላይ ጥገኛ ነው። የተባበሩት መንግስታት ድርጅት ተልእኮ ስምሪት አንዳችን መረጋጋት አላስገኝባትም በምትባለው ማዕከላዊ አፍሪቃ ሪፓብሊክ ውስጥ የሚንቀሳቀሱት ታጣቂዎቹ ቡድኖች በመንግስቱ ላይ ግፊታቸውን ለማጠናከር ሲሉ አውሮጳዊው ዓመት 2016 ሳያበቃ በፊት በባንጊ ላይ አዲስ የጥቃት ዘመቻ ሊጀምሩ ይችሉ ይሆናል በሚል ስጋታቸውን እየገለጹ ያሉት ታዛቢዎች ይህ የሀገሪቱን ሕዝብ ስቃይና መከራ ማብዛት ብቻ ሳይሆን ለዓለም አቀፉ የሰላም ጥረትም ትልቅ ክሽፈት እንደሚሆን አስጠንቅቀዋል።